ማህደር ዜና። የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል የመካከለኛው ምስራቅን ፍጥጫ ከቼዝ ጨዋታ ያመሳስሉታል። የ76 ዓመቱ ዲፕሎማት ባለፈው ሳምንት በቡድን ሰባት አገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለመሳተፍ ከጣሊያኗ ካፕሪ ደሴት ሲደርሱ መካከለኛው ምስራቅ ደረጃ በደረጃ እልም ወዳለ ጦርነት እያሽቆለቆለ እንደሆነ አስግቷቸው ነበር። ከቼስ ጨዋታ ፊት ለፊት ያለን አይነት ይመስላል። አንዱ ሌላውን ያጠቃል፣ እየተጠቃው ይመልሳል፣ እንደገና ሌላው ይመልሳል። በዚህ ጨዋታ የእያንዳንዱ እርምጃ የምላሹ ደረጃ እየጨመረ ከሄደ በጨዋታው መጨረሻ ሙሉ ጦርነት ውስጥ እንገባለን። የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉተረስ ተመሳሳይ ስጋት እንደተጫናቸው በተደጋጋሚ ሲናገሩ ተደምጠዋል። ዋና ጸሐፊው ባለፈው ሳምንት በጸጥታ ጥበቃው ምክር ቤት ተገኝተው ባደረጉ ንግግር ቀጠናው ከቀውስ አፋፍ እንደደረሰ አስጠንቅቀው ነበር። መካከለኛው ምስራቅ ከገደል አፋፍ ላይ ነው። በቃላትና በተግባር ባለፉት ጥቂት ቀናት አደገኛ ማባባስ አሳይቷል። አንድ የተሳሳተ ስሌት፣ አንድ የተሳሳተ ግንኙነት፣ አንድ ስህተት ሊታሰብ ወደማይችል የለየለት ቀጠናዊ ጦርነት ሊመራ ይችላል። ይህ ደግሞ ለተሳታፊዎቹና ለመላው ዓለም አውዳሚ ይሆናል። አደገኛ ወቅት ከፍተኛ ጥንቃቄ የሚደረግበት መሆን አለበት። በጋዛ ጦርነት የቀሰቀሰውን ውጥረት ወደ ባሰ ቀውስ የገፋው የእስራኤልና ኢራን ግብ ግብ ነው። በሶሪያ ዋና ከተማ ደማስቆ በሚገኝ የኢራን ቆንስላ ላይ በተፈጸመውና የአብዮታዊ ዘብ አዛዦች የተገደሉበት ጥቃት ሁለቱም ባላንጦች በቀጥታ ወደ ግጭት ይምራቸው እንጂ ለዘመናት የዘለቀ በቂ ቂምና አለመተማመን በመካከላቸው ይገኛል። በቻታም ሃውስ የመካከለኛው ምስራቅና ሰሜን አፍሪካ ዳይሬክተር ሳናም ቫኪል የኢራንና የእስራኤል ግጭት ግራጫ ጠባይ ያለው ሲሉ ይገልጹታል። እስራኤልና የኢራን እስላማዊ ሪፐብሊክ ለመጀመሪያ ጊዜ በቀጥታ ሲጋጩ የታዘብንበት በመሆኑ ይህ አደገኛ ወቅት ነው። ይህ ግጭት ለበርካታ ዓመታት ከጀርባ በጦርነት ጥላ ስር ሲካሄድ የቆየ ነው። አሁን ግጭቱ ከሸፈነው ጥላ ወጥቷል። ግጭቱ በመላ ቀጠናው ሊስፋፋ፣ አሜሪካንን ጨምሮ በርካታ የአካባቢው ሀገራትን ሊያሳትፍ ይችላል። ስለዚህ ዚህም ዓለም አቀፉ ትኩረትና የዲፕሎማሲ ጥረት በአፋጣኝ ያስፈልጋል። ኢራንና እስራኤል ባላንጦች ከመሆናቸው በፊት ወዳጆች ነበሩ። እስራኤል እንደ ሀገር ስትቆም እውቅና ከሰጡ ቀዳሚ ሀገራት አንዷ ኢራን ነበረች። ሁለቱ ወታደራዊና የደህንነት ትብብርም ነበራቸው። በጎርጎሮሳቢው 1979 የተካሄደው የኢራን አብዮት ግን የሁለቱን አገሮች ግንኙነት በአፍጢሙ ደፋው። የኢራኑ ሻህ ሙሐመድ ሬዛ ፓህላቪ ተባረው ስልጣኑን የተረከቡት አያቶላ ሮህላ ሆሚኒ እብሪተኛ የሚሏቸው የዓለም ሃያላንን በጽኑ የሚቃወሙ ነበሩ። በሆሚኒ ዘመን አሜሪካን ትልቅ እስራኤል ትንሽ ሰይጣን እየተባሉ ይጠሩ ነበር። በ1980ዎቹ የሁለቱ ሀገሮች ትብብር እጅግ ቢቀዛቀዝም፣ ቀስ በቀስ ግን በመካከላቸው ጥላትነት የተጫነው ፉክክር ስር እየሰደደ ነበር። የኢራን የኒኩሌር ግንባታ መርሃ ግብር በሁለቱ ሀገራት መካከል ያለውን አለመተማመንና መጠራጠር አካሮ አይንና ናጭ ያደረጋቸው ጉዳይ ነው። ኢራን የኑክሌር ግንባታ መርሃ ግብሯ ሙሉ በሙሉ ለሰላማዊ ግልጋሎት የሚውል እንደሆነ በተደጋጋሚ ብትገልጽም ማብራሪያው በእስራኤል በኩል ተቀባይነት አግኝቶ አያውቅም። የኢራን የኑክሌር ሳይንቲስቶችን ጨምሮ ከመርሃ ግብሩ ግንኙነት ያላቸው ሁሉ የእስራኤል ጥቃት ዋነኛ ኢላማ ሆነው ቆይተዋል። ኢራን በእስራኤልና በአሜሪካ ጦር ላይ ጥቃት የሚፈጽሙ ታጣቂ ቡድኖችን በሶሪያ፣ በኢራቅ፣ በሊባኖስና በየመን ትደግፋለች እየተባለች ትወነጀላለች። በ 1980 ዎቹ የተመሠረተው ሂዝቦላህ በደቡባዊ ሊባኖስ ከእስራኤል ጋር የሚዋጋ ነው። በእስራኤልና በሐማስ መካከል በጋዛ መስከረም 26 ውጊያ ከተቀሰቀሰ በኋላ ሂዝቦላህ ወደ እስራኤል ሮኬቶች ይተኩሳል። ኢራን የሶርያው ፕሬዝደንት ባሽር አሳድን መንግሥት ስትደግፍ፣ እስራኤል በተደጋጋሚ ጎረቤቷን በጦር ጄቶችና ሚሳይሎች ትደበድባለች። ኢራን በሶሪያ በኩል ለሂዝቦላህ የጦር መሳሪያ ታቀርባለች ስትል እስራኤል ትወነጅላለች። በእስራኤል ላይ በመስከረም መገባደጃ የተፈጸመውን ጥቃት በዋነኛነት በመምራትና በማስተባበር የሚወነጀለው ሐማስ ሌላው በኢራን የሚደገፍ ታጣቂ ቡድን ነው። በእስራኤል መንግስት መረጃ መሰረት በጥቃቱ ከ1200 በላይ ሰዎች ሲገደሉ፣ ከ200 በላይ ታግተው ወደ ጋዛ ተወስደዋል። እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ በመቃወም ከፍልስጤማውያን ጎን የቆሙት የሁቲ ታጣቂዎች በኢራን የሚደገፉ ናቸው። ሰንዓ፣ ሰሜን ምዕራብ የመንና የሀገሪቱን የቀይ ባህር ዳርቻዎች የሚቆጣጠሩት ሁቲዎች እስራኤል፣ አሜሪካና ምዕራቡን ዓለም ለመቋቋም ሐማስና ሂዝቦላህ ያቋቋሙት ጥምረት አካል ናቸው። ሁቲዎች በቀይ ባህር ዳርቻ ወደምትገኘው ኤላት የተባለች ከተማ ሮኬቶች የተኮሱ ሲሆን ከእስራኤል ግንኙነት አላቸው ባሏቸው መርከቦች ላይ ጥቃቶች ፈጽመዋል። ከስድስት ወራት በላይ ባስቆጠረው የእስራኤል ወታደራዊ ዘመቻ ከ33,000 በላይ ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። አብዛኞቹ ሴቶችና ሕፃናት ናቸው። በጋዛ የመኖሪያ ሕንፃዎች፣ ሆስፒታሎችና ትምህርት ቤቶች በእስራኤል ጥቃት ኢላማ ሆነው ወደ ፍርስራሽነት ተቀይረዋል። ከ1.5 ሚሊዮን በላይ የጋዛ ነዋሪዎች ከግብፅ ድንበር አቅራቢያ ወደምትገኘው ራፋ ተፈናቅለዋል። እንዲያም ሆኖ እስራኤል ሐማስን ለማጥፋት ያቀደ የምትለው ወታደራዊ ዘመቻ እስካሁን አልቆመም። ጋዛ ፈርሳ ነዋሪዎቿ ለኃይለኛ ሰብአዊ ቀውስ ቢዳረጉም እስራኤል ዘመቻዋን ወደ ራፋ የመቀጠል ውጥን አላት። የጋዛ ቀውስ መፍትሔ ሳያገኝ ኢራንና እስራኤል የገቡበት ቁርቁስ ለፍልስጤም ሰዎች በጎ ዜና አይደለም። የቻታም ሃውስ ባልደረባ የሆኑት ሳናም ቫኪል ዓለም በመካከለኛው ምስራቅ የሚቀሰቀስ ትልቅ ጦርነት እየሰጋ የጋዛን ጉዳይ ቸል ማለቱን ታዝበዋል። ውይይቱ እጅግ በጣም ከጋዛ ጉዳይ ተቀይሯል። በጋዛ የሚካሄደው ጦርነትም ቀጥሏል። በጋዛ ረሃብ እንዳለ አሁንም ሪፖርት ይቀርባል። ታጋቾችን ለማስለቀቅ የሚደረግ ድርድር የለም። የግጭት መፍትሄ ሳይበጅለት ሌላ ሰፊ ቀጠናዊ ጦርነት በአካባቢው ሊቀሰቀስ ይችላል የሚል ስጋት እየተስፋፋ ነው። ስለዚህ ይህ እጅግ አደገኛ ወቅት ነው። ሳናም ባኪል አደገኛ የሚሉት ወቅት ላይ የተደረሰው በሶሪያ ዋና ከተማ ደማስቆ በሚገኝ የኢራን ቆንስላ ላይ በተፈጸመ ጥቃት ሳቢያ ነው። የደማስቆ ጥቃት የአሜሪካው ኒውዮርክ ታይምስ ጋዜጣ እንደዘገበው ከሁለት ወራት በፊት የታቀደ በመጨረሻም የእስራኤል የጦርነት ጊዜ ካቢኔን ይሁንታ ያገኘ ወታደራዊ ተልእኮ ነው። የፕሬዝደንት ጆ ባይደን የብሔራዊ ጸጥታ አማካሪ ጃክ ሱሊቫንን ጨምሮ የአሜሪካ ከፍተኛ ባለሥልጣናት በኢራን አብዮታዊ ዘብስር የሚገኘው የቁድስ ኃይሎች የሶሪያ እና የሊባኖስ ክንፍ አዛዥ ብርጋዴር ጀነራል መሐመድ ረዛ ዛሂድና ምክትላቸው የተገደሉበት ጥቃት ሊፈጸም መሆኑ ከእስራኤሎች የተነገራቸው በመጨረሻው ሰዓት እንደነበር ኒውዮርክ ታይምስ ጋዜጣ ዘግቧል። ከጥቃቱ በኋላ በተደረጉ ውይይቶች የተሳተፉ ከፍተኛ የአሜሪካ ባለሥልጣናትን ዋቢ አድርጎ ጋዜጣው እንደዘገበው ኢራን ጠንከራ ያለ ምላሽ አትሰጥም የሚል የተሳሳተ ስሌት ከእስራኤል ዘንድ ነበር። የኢራን ግብረ መልስ የማይቀር እንደሆነ አሜሪካና እስራኤል ከተገነዘቡም በኋላ ቢሆን ጥቃቱ ምን ያክል ብርቱ ይሆናል የሚል ግምታቸውን ደግመው ደጋግመው ለመከለስ ተገደዋል። እስራኤል በይፋ ኃላፊነት ባትወስድም ኢራን ሁሉንም ዓለም አቀፍ ግዴታዎችና ስምምነቶች የጣሰ ባለችው ጥቃት ከመወንጀል አላመለጠችም። በደማስቆ ጥቃት ከተፈጸመ በኋላ እስራኤል ብቻ ሳትሆን የቅርብ አጋሯ አሜሪካ ጭምር ለኢራን ምላሽ በከፍተኛ ተጠንቀቅ ላይ ነበሩ። መጋቢት 23 ቀን የተጠበቀው የኢራን የአጸፋ እርምጃ ዝግ ብለው በሚበሩ 185 ሰው አልባ አውሮፕላኖች ተጀመረ። ከዚያ ክሩዝ ሚሳይሎች ተከተሉ። ከሁሉም አስቸጋሪ የነበሩት በድምፅ ፍጥነት የሚወነጨፉት 110 የኢራን ባሊስቲክ ሚሳይሎች ናቸው። አብዛኞቹ የኢራን ሚሳይሎችና ሰው አልባ አውሮፕላኖች ወደ እስራኤል የአየር ክልል ከመግባታቸው በፊት በአሜሪካ፣ ብሪታንያ፣ ፈረንሳይና ዮርዳኖስ የጦር ጀቶችና የአየር መከላከያ ሥርዓቶች እየተመቱ ከሽፈዋል። ወደ እስራኤል የገቡትም ቢሆን በአንድ ወታደራዊ የጦር ማረፊያ ላይ ያደረሱት ጉዳት አነስተኛ ነበር። ኢራን ጥቃቱ አነስተኛ ጉዳት ለማድረስ የታቀደ እንደነበር ብትገልጽም ወደ እስራኤል ያስወነጨፈቻቸው ሚሳይሎችና ሰው አልባ አውሮፕላኖች በአሜሪካ የጦር ጀቶች እየተመቱ መክሸፋቸው ግን አልተዋጠላትም። በእስራኤል ጥያቄ በተካሄደው የጸጥታ ጥበቃው ምክር ቤት ስብሰባ የሀገራቸውን የአጸፋ እርምጃ ተመጣጣኝ ያሉት በተባበሩት መንግሥታት የኢራን አምባሳደር አሚር ሳኢድ ኢራቫኒ አሜሪካን ከመተቸት ግን አልተቆጠቡም። ኢራን በቀጠናው ከዩናይትድ ስቴትስ ጋር የመጋጨት ፍላጎት የላትም። የዩናይትድ ስቴትስ ጦር በኃይል በተያዘው የፍልስጤም ግዛቶች በሚገኙ ወታደራዊ ኢላማዎች ላይ ያነጣጠሩ የኢራን ድሮኖችና ሚሳይሎችን ጣልቃ በመግባት ሲያከሽፍ ምንም አይነት እርምጃ ባለመውሰድ ለሰላም ያለንን ቁርጠኝነት አሳይተናል። ይሄ ውጥረቱን ለማርገብና የግጭቱን መስፋፋት ለማስወገድ ያለንን ጽናት ያሳያል። ይሁንና ዩናይትድ ስቴትስ በኢራን ላይ ወታደራዊ ዘመቻ ከጀመረች ዜጎቿንና የጸጥታ ፍላጎቷን ለመጠበቅ ኢራን ተመጣጣኝ ምላሽ ለመስጠት ተፈጥሯዊ መብቷን ትጠቀማለች። አሜሪካ በደማስቆ የተፈጸመውን ጥቃት በዝምታ ብታልፍም የኢራንን የአጸፋ እርምጃ በጽኑ አውግዛለች። ኢራንም ሆነች አጋሮቿ በአሜሪካ ጦር አሊያም በእስራኤል ላይ ሌላ ጥቃት ቢፈጽሙ ተጠያቂ መሆናቸውን እንደማይቀር በተባበሩት መንግስታት የአሜሪካ ምክትል አምባሳደር ሮበርት ውድ ጠንከር ያለ ማስጠንቀቂያ ሰጥተዋል። በኢራን ቆንስላ ላይ የተፈጸመውን ጥቃት ለማውገዝ ሩሲያ ለጸጥታ ጥበቃ ምክር ቤቱ ያረቀቀችውን የውሳኔ ሐሳብ አሜሪካ፣ ብሪታንያ እና ፈረንሳይ ውድቅ አድርገዋል። የእስራኤል ባለሥልጣናት ግን በእጃዙር ከምትፋለማቸው ኢራን በቀጥታ የተሰነዘረባቸው ጥቃት በዝምታ የሚያልፉት አልሆነም። በተባበሩት መንግስታት የእስራኤል አምባሳደር ጊላድ ኢርዳን በጸጥታ ጥበቃው ምክር ቤት ያሰሙት ንግግር የሁለቱ ሀገሮች ቁርቁስ ወዴት እያመራ እንደሆነ የሚጠቁም ነበር። ይህ ጥቃት ሁሉንም ቀይ መስመር ተላልፏል። እስራኤል የአጸፋ እርምጃ የመውሰድ ህጋዊ መብት አላት። በሚፈላ ውሃ ውስጥ ያለ እንቁራሪት አይደለንም። የአንበሶች አገር ነን። እስራኤል የበቀል እርምጃ እንደምትወስድ ካስጠነቀቀች በኋላ ኢራን በተራዋ በከፍተኛ ተጠንቀቅ ላይ ቆይታለች። አርብ ሚያዚያ 11 ቀን እስራኤል በኢራን ላይ በሚሳኤል ጥቃት መፈጸሟን የአሜሪካ ባለሥልጣናት ለሲቢኤስ ቴሌቪዥን ጣቢያ ተናግረዋል። እስራኤል ስለ ጥቃቱ ምንም ያለችው ነገር የለም። የኢራን መንግስት የሚቆጣጠረው ብሔራዊ የዜና አገልግሎት በኢስፋሃን ከተማ ሰማይ ሦስት ሰው አልባ አውሮፕላኖች በኢራን አየር መከላከያ መመታታቸውን ዘግቧል። በኢስፋሃን የሰፈረው የኢራን ጦር ከፍተኛ አዛዥ የሆኑት ጀኔራል ሲያቫህ ሚሃንዶስት የሀገራቸው የአየር መከላከያ ስርዓት አጠራጣሪ ባሏቸው ቁሶች ላይ መተኮሱን አረጋግጠዋል። ሴዳይ ከእምሩ ሶብ ደር እስፋሃን ሸኒደ ሾድ እንፈጃር ነቡድ ዛሬ ማለዳ የተሰማው ድምፅ የፍንዳታ አይደለም። ኃይለኛው የአየር መከላከያችን በአጠራጣሪ ቁሶች ላይ ሲተኩስ የተፈጠረ ነው። ምንም አይነት ጉዳት አላስከተለም። የአየር መከላከያውና ኩሩ ሰራተኞች በእስላማዊ ኢራን ምድር ወይም ሰማይ የተንኮል እቅድ ያላቸው ማናቸውም ጠላቶች ለመጋፈጥ ተዘጋጅተዋል። ኢራን ኢስፋሃን የኢራን ዋነኛ አየር ኃይል የጦር ሰፈር የሚገኝባት ቁልፍ ከተማ ነች። ከአቅራቢዋ የምትገኘው ናታንዝ የኢራን የኑክሌር ማብለያ ጣቢያዎችን ይዛለች። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በኢራን የኑክሌር ጣቢያዎች ላይ የደረሰ ጉዳት አለመኖሩን አስታውቋል። ከኢስፋሃኑ ኩነት በኋላ በእስራኤልና በኢራን መካከል የተቀሰቀሰው ውጥረት የመቀዛቀዝ አዝማሚያ ያሳየ ይመስላል። የእስራኤል መንግሥት በኢራን ጥቅሞች ላይ አዲስ ጥቃት እስካልሰነዘረ ድረስ ኢራን ምላሽ እንደማትሰጥ የሀገሪቱ ውጭ ጉዳይ ሚኒስትር ሁሴን አሚር አብዶላሂን ተናግረዋል። የቻታም ሐውስ ባልደረባ የሆኑት ሳናም ቫኪል በኢስፋሃን ተፈጸመ የተባለው ጥቃት ጉዳት እንዳይደርስና ሌላ የአጸፋ ምላሽ ከኢራን በኩል እንዳይኖር የታቀደ እንደሆነ ያምናሉ። ሐሚድ ሬዛ ጎሎምዛዴ የተባሉ ኢራናዊ ተንታኝ እንደሚሉት በኢስፋሃን የተከሰተው ፍንዳታም ይሁን ጥቃት ይህ ነው የሚባል ጉዳት ባያደርስ እንኳን ሁለቱ ሀገሮች ለኃይል ሚዛን በሚያደርጉት ትግል ማዕቀፍ የሚታይ ነው። ቀጠናው ቀውስ ውስጥ ገብቷል ብለው የሚያምኑት ሐሚድ ሬዛ በማንኛውም ሰዓት ጦርነት ሊቀሰቀስ ይችላል ብለው ይሰጋሉ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ ጥና